ሰላም ለአስናኒከ አያተ አይን አያተ አይና ቁልተሰካ አያተ አይና ቁልተሰካ ሰላም ለአስናኒከ አያተ አይና ቁለንተሰካ በፈትለ ስጋ ወደም እስከ ስረዊ ይሆነ ጸና ኢየሱስ ክርስቶስ ዘተሰመይ ከመስዋ ከርስ የርይበ እግዚኦ ወውሳጢ ጉርየ የጸማ እንበለ ኩነኔየ አበኒ ስጋ ከመብልአ